አሁን የተጋፈጠች መሰረታዊ ስትራክቸራል ችግሮች አሁን ያለው የህገ መንግስታዊ መዋቅር ችግር ነው ብዬ አልወስድም። መናሽናል ፌደራሊዝም የፈጠረው ችግር ነው ብዬ አልወስድም። መጀመሪያ ስለ ህገ መንግስትና ስለ አንድ አገር ስርዓት በምንነጋገርበት ጊዜ ከህዝቡ ህልም መነሳት አለብን። አሁን የምናወጣው ስትራክቸር የዛሬ መቶ ዓመት የት ለመድረስ ነው እዛ ህልማችን ጋር ለመድረስ ይረዳናል ብለን ከዛ ወደ ኋላ ተመልሰን ነው ስርዓት ምን መሰረተው። የወቅቱን የኢትዮጵያ ይዞታ፣ ግጭት፣ ሰላም በአንድ አገር ህዝብ አብሮ የመኖር ዕጣ ላይ የተደቀነ ፈተና መንስኤዎቹና ወደፊት የሚያራምዱት መንገዶች ክርክሩ ከሚያተኩርባቸው ጭብጦች ውስጥ ናቸው። የምሽቱ የምትንክርክራቸው ታዲያ በቀደመው የሁዱ ፕሮግራማችን መጨረሻ ባነሳ ነውና በንጥልጥል ባሳድር ነው ጥያቄ ነው የሚጀምረው። እንደርድሪያውን ላስቀድም መጣችሁም በተለያየ ጊዜ አጽፋችሁበታል። ዛሬ ለሚታዩት ልዩነቶች በተወሰነ ደረጃም በምክንያትነቱ ይገለጻል። የኢትዮጵያ ፌዴራላዊ አስተዳደር አወቃቀርን የሚመለከቱ ሕገ መንግሥት ውስጥን የሚመለከቱት በአንድ በኩል ችግር ናቸው የሚል ወገኖች አሉ። የለም በትክክለኛው መንገድ ስላልተፈጸመ እንጂ፣ በተለይ ደግሞ ለብዙዎች ንትርክ መነሻ የሆነው ማንነትን፣ የጎሳ ወይም የዘውግን ማንነት መሰረት ያደረገ ብሔርተኝነት እና ኢትዮጵያዊነት በሚሉት አስተሳሰቦች መካከል ያሉ ልዩነቶች ጎልተው እየተሰሙ ነው። የሀገሪቱንም ዕጣ ፈንታ፣ የዜጎችንም የመኖር መብትና ሕልውና አሁን ያለውንም የሰላም ጥያቄዎች እንመልከት። ዶክተር አወል እርሶ የጻፉትን አንድ ጽሑፍ መሰጣት እና ተከታዩን ጥያቄ ለስቶ በእንግሊዝኛ የተጻፈ ጽሁፎን በተወሰነ ደረጃ ሀሳብ ወስጄ ነው የማነሳለው። በማዕከላዊ መንግስት በሚመራው የአገር አስተዳደር እና ራሱን በራሱ የሚያስተዳድር ራስ ገዝ አስተዳደር መኖር መካከል ያለ መሰረታዊ ወይም አይነተኛ የርዕዮተ ዓለም ልዩነቶች ናቸው ይላሉ አሁን ያለውን ሁኔታ ሲገልጹ የማይታረቁ የሚመስሉ የሚሏቸዋል በልማድ የብሔር ማንነት የሚባለውን ዘውግን መሰረት ባደረገ ብሔርተኝነትና ቀደም ብዬ ባነሳውት በኢትዮጵያዊነት መካከል ያለውን ልዩነት፣ በሌላ በኩል እኔ እበልጣለሁ ከሚል ከብዙዎች ላይ የሚጫን የብሔርተኝነት አይነት የቀደመ ያሉትን አስተሳሰብ ከማወደስ ዝንባሌ ጋር የሚያያይዙታል። እስኪ አድማጮች መረዳት በሚችሉት ዛሬ ካለ ሁኔታ ጋር የሚታዩ በእነኚህ የብሔር ማንነት ጥያቄዎችና ኢትዮጵያ የብሔርነት መካከል ያለው ልዩነት እንዴት ነው ዛሬ ላሉት ችግሮች ምክንያት የሆኑት? በኔ እይታ ኢትዮጵያ አሁን እየተጋፈጠቻቸው ያሉ መሰረታዊ ስትራክቸራል ችግሮች አሁን ያለው የህገ መንግስታዊ መዋቅሩ ችግር ነው ብያልወስድም መልቲናሽናል ፌዴራሊዝም የፈጠረው ችግር ነው ብያልወስድም መልቲናሽናል ፌዴራሊዝምን እንደ ህገ መንግስታዊ መዋቅር ከፈጠሩ በኋላ ያንን ሲስተም እንዲሰራ ከማድረግ ይልቅ ስትራቴጂካሊ አንዱን ህዝብ ከአንዱ በማጋጨት ራሳቸውን ስልጣን ለማራዘም እየሰሩ ሰዎች ምናልባት ህገ መንግስቱ አሳች መስራት የነበረበትን የተለያዩ ብሄርና የተለያዩ ቋንቋ ያላቸውን ህዝቦች አኮሞዴት አድርጎ ኔሽን ቢልድ የማድረግ ስራ ከመስራት ይልቅ ምናልባት አሁን የምናያቸውን አይነት ችግሮች ኦን ዘ ሳይድ ፈጥሮ ሊሆን ይችላል። ዲስኮርሱም ሰዎችን ከማቀራረብ ይልቅ ሰዎችን የማራራቅና ዲስኮርስ አንዳንዴ ኤፌክት አለው። ሴቱ አንዳንዴ ቫዮለንስ ሊሆን ይችላል። እሱም ወደዛ ሁኔታ አምርቶ ሊሆን ይችላል። ከዛ በተረፈ ግን እኔ ህብረ ብሔራዊ ፌዴራሊዝም በራሱ አሳጭ አሁን ላለንበት የፖለቲካ ክራይሲስ መስረት ነው የሚል ግንዛቤ የለኝም። በመጀመሪያ ያው 1991 ላይ ከዛም በህገ መንግስት 1995 ላይ ስራ ላይ የዋለው ይሄ መልቲናሽናል ፌዴራሊዝም አንዳንድ የኢትኒክ ፌዴራሊዝም የሚባለው በጽንሰ ሀሳብ ደረጃ ስልጣንን በክልል ደረጃና ና በፌዴራል ወይም በማዕከል በመገደብ የፌዴራል መንግስት የተወሰነ የራሱ እሱ ላይነሱ ስልጣኖች ተሰጥቶት ክልሎች የራሳቸው ስልጣን ተሰጥቷቸው በዚህ ውስጥ ያሉ ዋና ዋና የሚባሉ ፖለቲካ ጥያቄዎች መልስ የሚያገኙበት ፕሮሰስ ነው። ቀላል ሲስተም አይደለም። አስቸጋሪ ሲስተም ነው። ነገር ግን በሌላ መልኩ ሊመለሱ የማይችሉ ፖለቲካዊ ጥያቄዎች በተለይም ደግሞ ራስን የማስተዳደር የራስን ባህል፣ የራስን ቋንቋ የማስተዳደግ ጥያቄዎች የሚኖሩ ከሆነ ፌዴራሊዝም ብዙ አገሮች ላይ በዚህ አይነት መልኩ ስራ ላይ ሲሆን ቆይቷል። አንዳንዴ ኮንስቲቱሽናል ፌዴራሊዝም የምንለው እንደ ኢትዮጵያ አይነት አሁን ፌዴራሊዝም በራሱ በህገ መንግስቱ የተቀመጠበት ሁኔታ አለ ዲዛይን የተደረጉ ሀገሮች አሉ። አንዳንድ ጊዜ ህገ መንግስቱ ያንን ባይፈቅድ እንኳን በሂደት ህዝቦች ጥያቄ እየጠየቁ ሲሄዱ እነዚህ ጥያቄዎች በህጎች የሚመለሱበት ሁኔታ አለ። ዩናይትድ ኪንግደም እ የምኖርበትን ሀገራዋን ብንወስድ በተግባር በህገ መንግስት አንጻር ዩኒተሪ ሀገር ነው። በተግባር ግን ፌዴራሊዝም ነው። ፌዴራሊዝሙ በጎሳ ላይ የተመሰረተ በብሄር ላይ የተመሰረተ ፌዴራሊዝም ነው። ስኮትላንድ እንደ ብሄር የራሱ መንግስት አለው። ዌልስ የራሱ መንግስት አለው። ኖርዘርን አየርላንድ የራሱ መንግስት አለው። ከዛ ውጪም ዩሮፕ ውስጥ ብዙ በዛ ደረጃ የተዋቀሩ ነገሮች አሉ። ቤልጂየም መውሰድ እንችላለን። ስዊዘርላንድ መውሰድ እንችላለን። ስፔን መውሰድ እንችላለን። ከዛ ውጭ ካናዳ መውሰድ እንችላለን። ኢንዲያ ማየት እንችላለን። ባት ብዙ አገሮች የኤትኖሊንጉስቲክ የሚመስል ስትራክቸር ባለው መልኩ የተዋቀሩ መሰረታዊ የሆኑ በሌላ አይነት መልኩ ሊመለሱ የማይችሉ የፖለቲካ ጥያቄዎች መንግስታት ለመመለስ ስራ ያደረጉበት ብዙ ምሳሌ አለው። ኢትዮጵያ ውስጥ ይሄ ሲስተም አስራ ዘጠኝ ዘጠና አንድ ላይ በትራንዚሽናል መንግስቱ ወቅት ከዛ በኋላ በህገ መንግስት አስራ ዘጠና አምስት ላይ ተግባራዊ የሆነ አምሶች ተግባራዊ የሆነበት ሁኔታ አንድ ህገ መንግስቱም ራሱ የተረቀቀበት ሁኔታ እና ስራ ላይ የዋለበት ሁኔታ ዲሞክራቲክ አልነበረም። እሱ ትልቅ ችግር ነው። ከዛ በኋላ ተግባራዊ የተደረገበትም ሁኔታ ዲሞክራቲክ አልነበረም። አሁን ኢትዮጵያ ላይ ስልጣን ላይ ሆነው ይሄ ስርዓትን የሚያመምጡት ግለሰቦች ይሄ ስርዓት በዛ አይነት መልኩ ተግባራዊ እንዳይሆን አንድ ዲሞክራቲክ በሆነ መልኩ የሚጸድቅ ትልቅ ሚና የተጫወቱ ሰዎች ናቸው እና አሁን እያየን ያለነው ትልቁ ክርክር ምጥነው በአንድ በኩል ኢትዮጵያ ውስጥ ለምናያቸው ችግሮች ሁሉ መሰረታዊ መንስኤው በ1996 ተግባሪዎች ያደረገው ህገ መንግስት ነው የሚሉ ይህንን ህገ መንግስት በተለያየ አይነት መልኩ እንዲቀየርና ሞር ሴንትራላይዝድ ዩኒታሪ በሆነ ሲስተም እንዲተካ ይፈልጓሉ። መልካም፣ በርካታ ጥያቄዎች እንዲነሱ የሚጋብዙ ሀሳቦችን ዘርዝረዋል። ነገር ግን መቀባበል ስላለባችሁ አቆያቸዋለሁ። በተለይ ቅድም በምሳሌ ያነሷቸው ፌዴራላዊ አስተዳደር ያለባቸውን ሀገሮች ኢትዮጵያ ውስጥ ያለ የፌዴራላዊ አስተዳደር ይዞታ ጋራ በቅርበት ማነጻጸር ይጠይቃል። በተለይም ደግሞ ዲሞክራሲ በሌለበት እንዲህ ያለው አስተዳደራዊ አወቃቀር ሊኖረው የሚችለውን ተጽዕኖም አብሮ ማንሳት ይጠይቃል። ጥያቄዎች የላቆይና አቶ ደረጀ እርስዎን ላስቀድም። እርስዎ ቀደም ብሎ በቀረቡት አስተያየቶችም መሰረታዊ ጥያቄውም ላይ ያለሁትን ሀሳብ እኔ ብዙ ጊዜ ከስም ስሙን ይሄ ብሔር ፌዴራሊዝም ኤትኒክ ፌዴራሊዝም ፌዴራሊዝም ምናምን እያሉ ስሙን እያነሱ መወያየቱ ይሄን ያህል አንድን ነገር በደንብ ለመረዳት አስፈላጊ አይመስለኝም። እንዳውም ትንሽ ችግር የሚፈጥሩ ይመስለኛል። እና ይህንን የማየው በተለየ መልኩ ነው። ከዶክተር አወል ጋር የምንስማማባቸው አንዳንድ ነገሮች አሉ። ግን መጀመሪያ ስለ ህገ መንግስትና ስለ አንድ አገር ስርዓት በምንነጋገርበት ጊዜ ከህዝቡ ህልም መነሳት አለብን። ህልም ግን የዛሬ መቶ ዓመት የት ነው የምንደርሰው? የት ለመድረስ ነው አሁን የምናወጣው ስትራክቸር? የት ለመድረስ እዛ ህልማችን ጋር ለመድረስ ይረዳናል ወይ ብለን ከዛ ወደኋላ ተመልሰን ነው ስርዓት ምን መሰረተው። ባለፈው 27 አመት የነበረውን እውነት ለመናገር እንደው እንደ መንደርደሪያም እንደ መነሻም አድርጎ ለማየት በጣም አስቸጋሪ ነው። ምክንያቱም ስርዓቱ ራሱ ሲመሰረት የሁሉንም ሰዎች አመለካከት ለማካተት የሞከረ ስርዓት አይደለም። የተወሰነ የፖለቲካ አመለካከቶችን ሪፍሌክት የሚያደርግ ስርዓት ነው የተመሰረተው። እነዚህ የፖለቲካ አመለካከቶች ዛሬም አሉ እና ምንጫቸው የማርክሲስት ሌኒኒስት ፊሎዞፊ ጋር የተገናኘ ነው እና ችግሮችን የምናይበት ጨቋኝ፣ ተጨቋኝ፣ ነጻ አውጪ የሚል ፎርሙላ ነው የሚከተሉት እና እነዚህ የብሔር ችግሮች በሚታይበት ጊዜ የተጨቆነ አለ፣ የሚጨቁን ገሌ ነው ይባላል። ከዛ በኋላ ነጻ አውጪው ደግሞ ፎርሙላ ያወጣለን የግለሰቡን በየቦታው ያለውን የግለሰቡን ህልምና ፍላጎት የሚያንጸባርቅ ሲስተም ለመፍጠር ሳይሆን የሰውየውን ችግር አውቃለሁ በሚሉ ሰዎች ለዛ ሰው ለዛ ህዝብ ችግር መፍትሄ መስጠት ነው ሲደረግ የነበረ። ብሔር ብሔረሰቦች ባህላቸውን፣ ቋንቋቸውን የሚያሳድጉበት በራሳቸውን የሚያስተዳድሩበት የፌዴራል ስርዓት መኖር እንደሚገባው በጣም እረዳለሁ። የምደግፈውም ሲስተም ነው። በዚህ በአሜሪካም በፌዴራል ሲስተም ነው የምኖረው። ያንን ፌዴራል ሲስተም በጣም ጠንቅቄ አውቀዋለሁ። ዋናው አንድን ሲስተም ስርዓት የምገመግምበት ሶስት መለኪያዎች አሉ። አንደኛው እኩልነትን ያስከብራል ወይ? ያለው ህግ ለሁሉም በእኩልነት ተግባራይ ይሆናል ወይ? መብቶች በእኩልነት ተግባራዊ ይሆናል ወይ? ፍሪደምን የግለሰብን ነፃነት ይጠብቃሉ ወይ? ሶስተኛው የዴሞክራቲክ መብቶችን ያስከብራሉ። እና ያንን የሚያስደርግ ሲስተም የፈለግከውን ስም ልትሰጠው ትችላለህ፣ የብሔር ኤትኒክ ፌደራሊዝም ልትለው ትችላለህ። ግን ያንን ሶስት መለኪያዎች የሚያሟላ ሲስተም መፈጠር አለበት። ያ ግን የሚፈጠረው በክልል ደረጃ ብቻ አይደለም፣ በፌደራል ደረጃ ብቻ አይደለም። በወረዳም በዞንም በከተማም ደረጃ ሰው የፈለገውን መምረጥ መቻል አለበት። ይሄን አይነት ሲስተም ስላልነበረ ለምሳሌ ትግራይ ውስጥ አሁን እንደምናየው አንዳንድ ቦታ እኛ በቋንቋችን መናገር እንዳንችል ተደርገናል፣ በቋንቋችን መማር እንዳንችል ተደርገናል ይላሉ የተለያየ ቦታ ያሉ ሰዎች። ከፍተኛ ጥቃት ይደርስባቸዋል። በራሳቸውም ብሔር የሚመሩ የኦሮሞ ሰዎች በራሳቸው ብሔር አስተዳዳሪዎች ጥቃት ይደርስባቸዋል። ስለዚህ የምትፈጥረው ሲስተም የግለሰቦችን መብት እኩልነት ዲሞክራቲክ መብቶች የሚያስከብር መሆን አለበት። ያ ስርዓት አይደለም አሁን ያለው። አሁን ያለው ስርዓት የብሄር ዲክቴተርሺፕ ልትለው ይችላል፣ ብሔር አምባገነንነት ልትለው ይችላል። ኢትዮጵያ መጀመሪያ ደረጃ አስር ክልል ነው ያለው ኢትዮጵያ ውስጥ፣ አሁን ሲዳማን ጨምሮ ግን አስር ብሔሮች አይደለም ያሉት፣ በጣም ብዙ ብሄሮች ነው ያሉት። ቋንቋዎች ያሉት ከሰማንያም ሊደርሱ ይችላሉ የሚባላል። ሰዎች የሚግባቡባቸው ቋንቋዎች ከአርባ አምስት በላይ እንዳሉ ምንም ጥርጥር የለኝም እና በየቦታው ያሉ የራሳቸውን በፌደራል ሲስተም እኮ አንድ ስቴት ውስጥ በአንድ አካባቢ የራሱ የትምህርት ፖሊሲ ሊኖረው ይችላል። የራሱ የባህሎች ጉዳይ የሚመለከት የራሱ ፖሊሲ ሊኖረው ይችላል። በትግራይ ክልል ውስጥ ኦሮሞ የበዛበት ኤሪያ ካለ የራሱን ልጆች በኦሮምኛ ማስተማር መቻል አለበት። በአማራም ኤሪያ እንደዛ። ምንም ግን ተግባራዊ ለማድረግ አሁን ባለው ስትራክቸር ተግባራዊ ማድረግ የሚቻል አይመስለኝም። መልካም፣ ጠንካራ ሀሳቦች አንስታችኋል። ለክርክር ብቻ ሳይሆን የሚነሱት ሀሳቦች በእርግጥም የሚረዱ ኢትዮጵያ አሁን ካለችበት ሁኔታ ወደፊት ሊያራምዱ የሚችሉ ብዙዎች ህይወታቸውን ጭምር እያጡበት ያሉበት ሁኔታ እንዲቀየር አሁንታ የሆነ ተጽዕኖ ማሳደር የሚችል ክርክር በተከታታይ እናደርጋለን። ዶክተር አወል ሰዓቶን ገፍተው ፈቃደኛ ሆነው ስለቀጠሉ አመሰግናለሁ። አንድ ብሪፍ ሊሆነች ነገር ልጨምረን አሁን ያነሱት ነገር ላይ አክቹሊ አይ ቲንክ ብዙ የምንለያይ አይመስለኝም አንዳንድ ያነሱት ነገር ላይ ምናልባት ያላሉት ኤክስፕሬስ ያላደረጉት ግን የሚያስቡት ነገሮች ላይ ነገር ካለ ለበስተቀር ማለት ነው ለምሳሌ አሁን ያለው አንድ ስርዓት መለካት ያለበት እኩልነትን ነፃነትን ዲሞክራሲን ያስከብራሉ ያስከብርም ከሚል አንጻር ማወቅ መቻል አለበት ያሉት ነገር አለ እስማማለሁኝ ከዛ አንጻር መለካት መቻል አለበት እነዚህ ግን ብቸኛ መስፈርቶች አይደለም ከዚህም በተሻለ ህዝቦች አስፈልጋሉ ብሎ የሚያስቧቸው ነገሮች ካሉ እነዛም እንደ መስፈርት መታየት መቻል አለባቸው። አሁን ያለውን የኢትዮጵያ ህገ መንግስት ስናይ እኩልነትን፣ ነፃነትንና የግለሰብ ነፃነትን የሚጨምሮ እና ዲሞክራሲን መስፈርት አያደርግም ልንል የምንችልበት ህገ መንግስታዊ መሰረት ምንም የለም። እኩልነትን አላቶች አሉ። ስትራክቸሩ የለም ክርክሩ ሲል ሲደራ ነው። በጊዜው መቀጠል ባለመቻላችን ለመቋጨት የተገደድ ነው። ባልተቋጩና ባልተሰሙ መከራከሪያዎቻቸውም ዶክተር አወል አሁን ያለው የኢትዮጵያ ፌዴራላዊ ስርዓት ሲዋቀር ምንም እንኳን ፈልገንና ዴሞክራሲያዊ በሆነ መልኩ ተሳትፈን አጥቀን የተቀበልነውና ስራ ላይ ያዋልነው ስርዓት ባይሆንም አፈጻጸሙ ችግር ቢኖርበትም በመዋቅር ደረጃ ግን አብዛኛው ሕዝብ ሲጠይቀው የነበረውን ጥያቄ የሚመልስ በመሆኑ ሙሉ በሙሉ ሊፋቅ አይገባም፣ አስፈላጊ ነው፣ ጥሩ ነው ሲሉም ይሞግታሉ። አቶ ደረጀ በበኩላቸው ሰዎችን በማንነታቸው ብቻ ቆልፎ ያስቀመጠ አጽንኦት ሰጥተው ነፃነትን ያፍናል ያሉትን ይዘረዝራሉ። አንድ ሰው በተወለደበት ስፍራ አድጎ ከዚያው ይሞታል በሚል አይነት የግለሰብን ነፃነት ከቦታ ቦታ የመንቀሳቀስ መብትና የካፒታል ዝውውርን የሚገታ አወቃቀር ነው ሲሉም ይከራከራሉ። ፈንከትከት አድርገው ማየት የሚጠይቁ አነጋጋሪ፣ አወያይና አከራካሪ ጭብጦች ናቸው። ታዲያ ለክርክር ያህል የኔ ብቻ ልክ በሚል መንፈስ ሳይሆን በግል ከምናምንበት የሚለየውንም ጭምር እህ ብሎ አንዱ የሌላውን ለመስማት እና በምክንያት ለመሟገት ያልሰሩና ለጥፋት የዋሉትን በግልጽ ለይተው በተጨባጭ አገሪቱንና ሕዝቧን ወደፊት ሊያራምዱ የሚችሉትን ሐሳቦች ፈልክቆ ለማውጣት በሚረዳ መልኩ ክርክሩ ይቀጥላል። አድማጮች በድረ ገጻችን ላይ ሰፊውን ዝርዝር ታገኛላችሁ። ለአሁኑ ግን የክርክሩን ተሳታፊዎች ዶክተር አወል ቃሲም አሎንና አቶ ደረጀ ድምስ ሊቡቱን በጊዜያቸው አመሰግናለሁ። ቸር ይስጥልኝ።